የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ አድማጮቻችን በዛሬው የጋቢና መሰናዷችን በሳምንቱ ከቀረቡላችሁ ዘገባዎች መካከል የተወሰኑትን በድጋሚ እናስደምጣችኋለን። ሀብታሙ ስዩም አብሬያችሁ አመሻለሁ። በሳምንት ውስጥ አበይት ጉዳዮች ሆነው ካለፉት መካከል አንዱ የሲዳማ ዞን የኢትዮጵያ አስረኛ ክልል የመሆን ያለመሆኑ ጉዳይ የሚወሰንበት ህዝበ ውሳኔ ጉዳይ ነው። ድምፃቸውን ለመስጠት የወጡ ነዋሪዎችን ሐሳብ አካፍልናችሁ ነበር። ምርጫው በሰላም መጠናቀቁንም በተመለከተ ዮናታን ዘብዴዎስ የላከልንን ዘገባ በድጋሚ እናስደምጣችሁ። የስዳማ ዞን ዋና አስተዳዳሪም አቶ ደስታ ሌዳሞ የስዳማ ውሳኔ ህዝብ ሰላማዊ፣ ዲሞክራሲያዊና ፊታዊ ሆኖ ተጠናቋል ብሏል። የስዳማ ህዝብ በክልል ለመደራጀት ለዘመናት ስግል ቢያደርግም ከዚህ በፊት የነበሩ መሪዎች ባሳደሩት ጫና ተከልክሎ ከመቆየቱም በላይ አላስፈላጊ ዋጋ መከፈሉን ጠቅሷል። እጅግ ሰላማዊ፣ ዲሞክራሲያዊ እና ፊታዊ መጠናቀቁ የሰለጠነ ዲሞክራሲያዊ ፉክክር በሀገራችን ማድረግ እንደሚቻል ለዓለም ህዝቦች እያሳየ ክስተት ነው ብሎ መውሰድ ቻላል። ሀገራችንም በዚህ ዓመት መጨረሻ ላይ ለምታዘጋጀው አገራዊ ምርጫ የአሁኑ ተሞክሮ በተሳካ ሁኔታ ምርጫውን ማጠናቀቅ እንደምንችል እያሳያል። አሁን በሀገሪቱ ውስጥ አለ ባሉት ለውጥ የተገኘ እድል መሆኑን ገልጠው በዞኑ መንግስትና በሰላማ ህዝብ ስም ጠቅላይ ሚኒስትር አብይ አህመድን አመስግነዋል። የሀገራችን የለውጥ መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተከማመሩ ችግሮችን በመፍታት አገራችንን ወደ ተሻለ ብልጽግና ጎዳና እያመሩ መሆናቸው በቅርብ ጊዜ በዓለም መድረክ የሰላም ሽልማት ጭምር በመቀበል ያረጋገጡ ቢሆንም ከእኛ ከሲዳማ ህዝብ አንጻርም የቆየ ጥያቄን በሚፈታ መልኩ በሳል አመራር በመስጠት ህዝብ ውሳኔው እንዲዘጋጅና በዲሞክራሲያዊና በሰለጠነ አግባብ መፎካከር እንድንችል የህዝቦች ጥያቄ በሰላማዊ መንገድ እንዲፈታ ላበረከቱት አስተዋጽኦ በስዳማ ህዝብና በአስተዳደሩ ስም ላመሰግናቸው እወዳለሁ። በውሳኔ ህዝብ ውጤት መሰረት ሲዳማ ክልል ሆኖ የሚደራጅ ከሆነ በአዲሱ የመደመር ፖለቲካ አስተሳሰብና በብልጽግና ፓርቲ እንደሚመራም ገልጠዋል። የሲዳማ ህዝብም በክልነት ከተደራጀ በኋላ የሚኖረው የፖለቲካ ሚናውም ቢሆን በአዲስ መልክ ክልሉን መሰረት ያደረገ የክልላችን ህዝቦች ተጠቃሚ ሊያደርግ የሚችልና የሀገራችንንም የፖለቲካ ስነ ምህዳሩን ሊያሰፋና ሊያጠናክር በሚችል መልኩ የሚፈጸም ነው የሚሆነው። ስለዚህ ከአሁኑ ነው ጀምረን በመደመር ሂሳብ በሀገራችን የሚፈጠረው አዲሱ ፓርቲ አካል በመሆን በአዲሱ ክልላችን ቅርንጫፍ በመፍጠር አባሎቻችንም በዚህ ደረጃ ታቅፎ በሰፊ የሚታገሉበት በመሆኑ ግጥምጥሞሹ አዲስ ክልልና አዲስ የፖለቲካ ምህዳር በመሆኑ በጣም ደስ ለናል። ለዚህም የሚጠበቅብንን የአገር ግንባታ ሚናችን በአግባቡ ለመወጣት ከአሁኑ የተዘጋጀ መሆናችንንም ጨምሬ መግለጽ እፈልጋለሁ። ለሲዳማ ውሳኔ ህዝብ አስተዋጽኦ ላበረከቱ የብሄረሰብ ክፍሎች፣ ለጸጥታ ባለስልጣናትና ለባለድርሻ አካላት ሁሉ ምስጋና አቅርበዋል። አቶ ደስታም ከህዝበ ውሳኔ በኋላ ያለው ሂደትን ሰላማዊ እንዲሆንም ከሚመለከታቸው ባለስልጣናት ጋር በቅንጅት የሚሰራ መሆኑን ተናግረው የአስተዳደሩ ቀጣይ ስራም የህዝብ ሰላምና አብሮነትን ማረጋገጥ መሆኑንም የዞኑ አስተዳዳሪ ዛሬ ረፋድ በሰጡት መግለጫ አስታው አስታውቀዋል። የስዳማ ህዝብና አብሮን የሚኖር ሁሉም ብሔሮችና ብሔረሰቦች በእኩልነት በልማቱ ስራ የሚሳተፉበት አንድነታቸውን የሚያጠናክሩበትና በጋራ ከአንድ ማዕድ በኩል የሚስተናገዱበት ተጠቃሚ የሚሆኑበት የፖለቲካ እና የአስተዳደር ስነ ምህዳር በመፍጠር መፍጠር በአንድነት ፊታችንን ወደ ልማት የምናዞርና ና እንግዲህ ህዝቡም በአመራሩ መሪነት በህዝብ ተሳታፊነት ና ተፈጻሚነት በተጠቃሚ በሚያደርጉ ጉዳዮች ላይ በማተኮር የተለመደ ትብብሩን በማድረግ ለተቀን እንዲተጋ በዚህ አጋጣሚ ጥራይን ማስተላለፍ ይፈልጋለሁ። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ጋቢና ቪኦኤ ይቀጥላል። በነገራችን ላይ አድማጮች በቅርብ ጊዜ ውስጥ ልዩ የመዝናኛ መርሃ ግብር ይዘን እንመጣለን። ወዳጅነታችን እንዲቀጥልም የቀደመ ግብዣችንን እናቀርባለን። የኢህአዴግ አባልና አጋር ድርጅቶቹ ውህደት ሌላ አበይት ጉዳይ ሆኖ ሰንብተዋል። ጽዮን ግርማ ከዚህ ጋር በተያያዘ ከምሁራን ጋር ያደረገችውን ውይይት በመቀጠል አስደምጣችኋለሁ። የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዲግ ተዋህዶ ብልጽግና ፓርቲ ለመሆን በሚያስችለው የፓርቲው ፕሮግራም ላይ ተወያይቶ ማጽደቁን ይፋ አድርጓል። የግንባሩ የስራ አስፈጻሚ ኮሚቴ አባል አቶ ፈቃዱ ተሰማ ውይይት የተደረገባቸውን ነጥቦች ለአሜሪካ ድምጽ ሲያስረዱም አዲሱ ብልጽግና ፓርቲ ህብረ ብሔራዊ ፌዴራላዊና ና ዴሞክራሲያዊ ይሆናል ብለዋል። ፓርቲው ህገ መንግስቱንና የምርጫ ህጉን አክብሮ እንደሚዋሃድም ገልጸዋል። አካታች አገራዊ አንድነትና ብሔራዊ ማንነትን አጣምሮ የሚይዝ እና የቋንቋ ብዙህነትን የሚያረጋግጥ ነው ብለውታል። የምስራቅ አፍሪካ የፖሊሲ ጥናት ተቋም ምክትል ዳይሬክተር እና የማህበራዊ ሳይንስ ተመራማሪ የሆኑት ዶክተር ብርሃኑ ሌንጀሶ ይህንን የአዲሱን ውህድ ፓርቲ ጉዞ በበጎ ይመለከቱታል እና አንኳር አንኳር የሆኑ የኢህአዴግ ችግር መፍታት ይችላል የሚል እምነት አለ። እሱም አካታች ነው። ሁሉንም የኢትዮጵያን ብሄር ብሄረሰቦች ያቅፋል። እንደገና ደግሞ ፍትሐዊ ውክልና ይኖራል። ዲሞክራቲክ ሪፕሬዘንቴሽን ማለት ነው። ሪፕሬዘንታቲቭ ዲሞክራሲ ነው ኢትዮጵያ ብትከተለው፣ ግን ስድስት ሚሊዮን ህዝብ የሚወክለውን ፓርቲ ወደ አርባ ሚሊዮን የሚጠቃውን ህዝብ የሚወክለው ፓርቲ በኩል ቁጥር መወከሉ ይህ ፍትሐዊ ነው እና ፍትሐዊነቱን የምናመጣለን የሚለውን ነገር በእጅጉ አጉልቶ ለማሳየት ሞክረዋል። በመግለጫቸውም በተለያየ የሰጡት ትንተና ላይም ይሄ ነገር ሲነሳ ያለው ይሄን ሁለቱም ማሻሻሉ ባይተሰል በጣም ትልቅ ለውጥም ወደፊት እንድናይ የተሻለ ነገር ያመጣሉ ብለን እንድንመኝ ያደርገናል። ይሄን ደግሞ የምንለው ከነበረው ታሪክ ተነስተን በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህር እና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የዶክትሬት ተማሪው አቶ ገብረ መድን ገብረ ሚካኤል የአዲሱን ፓርቲ አካሄድ በጎም ሆነ ደካማ ጎኑን ለመናገር ፕሮግራሙን በዝርዝር መመልከት እንደሚጠይቅ ገልጸው ከየቦታው ያነበቡትን ብጥስጣሽ መረጃዎች ተንተርሰው ግን የኢህአዴግ ችግር በዚህ ይፈታል የሚል እምነት እንደሌላቸው ተናግረዋል። አጠቃላይ የኢትዮጵያ ችግር ሲተነትን የብሔር አደረጃጀት መኖሩ ለኢትዮጵያ ችግር ሆነዋል የሚል ግንዛቤን አሳቢ ያለው ፓርቲ አሁን አዲሱ አመራርና የፈጠረው ፓርቲ ግምት በኢትዮጵያ በብሔር መደራጀት የኢትዮጵያ እውነታን ያንጸባርቃል እንጂ ከኢትዮጵያ እውነታ ያፈነገጠ ነገር አይደለም። ስለዚህ የኢትዮጵያ እውነታ ተጋፍጠህ መስጠት ነው እንጂ ክደህ እናረቀህ ሌላ መልክ ሰጠህ መሆን የለበትም ባይ የኢትዮጵያ ችግር የኢትዮጵያ አደረጃጀት የብሔር መካረር፣ የብሔር ልዩነት፣ የምናም ልዩነት ብሎ የሚነሳ ፓርቲ ራሱ ራሱ ለኢትዮጵያ ችግር ነው ባይ ነው። እንደዚ የተጫኮለ ነው። የኢትዮጵያ አሁን ያለንበት ተጨባጭ ሁኔታ አንድ የሚሆን ፓርቲን አይደለም የሚፈልግ። እንዲያውም ግንኙነቱ የላላ የፓርቲውም የመንግስት መዋቅርም ይላላ ግንኙነት ያለው ከማዕከል ይልቅ ለክልሎች ወይም ለብሔር ድርጅቶችን ስልጣን የሚሰጥ የተሻለ ስልጣንና ነጻነት የሚሰጥ የተወጠረው ገመድ ማላላት የሚያስችል የፓርቲና የመንግስት አወቃቀር እንጂ በተለይ በተካሄደበት ችኮላ ስጋት ይበዛበታል። ከጥቅሙ ይልቅ ስጋቱ ይታያል። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰሩ መሰንበት አሰፋ ደግሞ አዲሱ ፓርቲ አገራዊ አንድነትን ጠብቆ ትክክለኛ ፌዴራሊዝምን ለማረጋገጥ ያለመ ጭምር በመሆኑ ለአገር ጠቃሚ ነው ብሎ ያስባሉ። ሀገራዊ ብሔራዊነትንና የብሔር ብሔረሰቦችነት ያንን ጠብቆ እንዲሄድ ከማድረግ አንጻር ከፍተኛ አስተዋጽኦ ይኖራል ብዬ አስባለሁ። ብዙ ሰው አይ ቲንክ የኢትዮጵያን ፖለቲካ የሚታዘብ ሰው እንደሚያውቀው የብሔር ብሔረሰቦች ጥያቄ ብቻ ላይ ተቸክሎ የፖለቲካ ምህዳሩ በተለይ ሀገራዊ አንድነት መስራት ላይ ትልቅ ችግር እንደነበር ብዙ ሰዎች እኛም ብቻ ሳይሆን የምናስተውለው አይ ቲንክ የውጭ ታዛቢዎችም ብዙ ጊዜ የሚያቀርቡት ሀሳብ ነው እና ሁለቱን አስታርቆ በመሄድ ላይ መልካም ነገር ይኖራል ብዬ አስባለሁ፣ ሚዛኑን አስጠብቆ ምክንያቱም አንዱን ብቻ ትኩረት አድርገን ሌላውን ስንተው የፖለቲካ ሚዛኑን ያዛባል እና በዛ ደረጃ የካም ነገሮች ያመጣሉ ብዬ አስባለሁ። ሁለተኛው ብዙ ጊዜ የተነገረው ና ገብሶ ኢህአዴግና ያላደረገው የአጋር ፓርቲዎች ጉዳይ ነው። ትክክለኛ ህብረ ብሔራዊነት ና ፌዴራሊዝም እንደምናወራ ከሆነ የእነዚህ ብሔራዊ ፓርቲዎች ወደ አዲሱ የፓርቲ አወቃቀር መምጣት የፖለቲካ ተሳትፎን ሆን ሀገራዊ አንድነትን ያጠናክረዋል ብዬ ነው ማስበው። እንደውም ፓርቲው መዋሃድ አለመዋሃድ ብቻ ሳይሆን በአጠቃላይ አገሪቱ አሁን ካለችበት ሁኔታ አንጻር ቅድሚያ ሊሰጠው የሚገባ ጉዳይ አይደለም የሚል አስተያየት የሚሰጡ አሉ። ረዳት ፕሮፌሰር መሰንበት ከዚህ የተለየ ሀሳብ ነው ያላቸው። እንደውም አሁን ላነበበት ምስቅልቅል እንደውም የሀገሪቱን የፖለቲካ የኢኮኖሚ አቅጣጫ እንደሁ ለማስተካከል የመጀመሪያው እርምጃ ነው ብዬ ማስበው። ይሄን የኢትዮጵያን ፖለቲካ ለሚታዘብ ኢህአዴግ በነበረበት የአምባገነንነት የከፍተኛ ሁኔታ የጭቆራ አምባገንነት መንፈስ ብዙሀነትን ያለማስተናገድ፣ እንዳልኩት ብሔራዊ ስሜቶችንና ሀገራዊ አንድነት ስሜቶችን ሊዛን ጠብቆ ያለመሄድ፣ እነዚህ አይነት ችግሮች ሀገሪቷን ወደ ከፍተኛ መስቀልቅል ሁኔታ አንጥቷታል። ጥያቄው የሚሆኑ እንደውም ለእኔ ወቅታዊ ችግሮች ቢኖሩም ይህን ወቅታዊ ችግሮች እንደውም ለመፍታት በጣም የጠራ የፖለቲካ አቅጣጫ በማስቀመጥ መሪው ድርጅት ራሱ ኢህአዴግ የፖለቲካ አመራሩ በጣም ጠንካራ የሚያደርግበት ጠንካራ መሰረት ላይ አስቀምጦ የሀገሪቱ ዕጣ ፈንታ በተሻለ ሁኔታ የሚመራበትን መድረክ የፈጠረ ይመስለኛል። አቶ ገብረህመድን የኢህአዴግን ስም በመቀየር ብቻ ለውጥ ማድረግ ከሆነ በከፊል በዚህ ሀሳብ ይስማማሉ። ለውጡ የይዘትና ችግር ፈቺ ካልሆነ ግን የሚፈይደው ነገር የለም ባይ ናቸው። ዶክተር ብርሃኑ የዚህ ሁሉ ችግር ፈጣሪ ኢህአዴግ ካልፈረሰና በአዲስ ካልተደራጀ ምን ለውጥ አለ? ይላሉ። አድማጮች፣ በዚህ ጉዳይ ላይ ሰፋ ያሉ ውይይቶችን በሌላ ጊዜ እናስደምጣችኋለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። በመላው ኢትዮጵያ ከሚገኙ ትጉህ ዘጋቢዎቻችን መካከል አንዱ አዲስ ቸኮል ነው። በድሬዳዋ ከተማ በራስ ተነሳሽነት አቅም የሌላቸውን ስለሚመግበው ወስን ቢራቱ ነግሮን ነበረ። በድጋሚ እናዳምጠው። ወስም ቢራቱ ችግረኛ ተማሪዎች መርዳትን ከቤተሰቤ ነው የተማርኩት ይላል። በዓላቱም ቤቱ አሳልፎ እንደማያውቅ ከአረጋውያን ወይም ከችግረኞች ጋር በጋራ እንደሚያሳልፍ አንዳንዴም ደም በመስጠት በሆስፒታል እንደሚያሳልፍ ነው የሚናገረው። ይህንን የበጎ አድራጎት ስራ ወደ ተማሪዎች እርዳታ እንዴት ሊቀይር እንደቻለ እንዲህ ይናገራል ትምህርት ቤት ዳስ የሚባል ትምህርት ቤት አስተዳደሩ በሰጠው የትምህርት ቤት ትኩረት የመስከረም ቡነተን ነው የሚባል ትልቅ ትምህርት ቤት ሰራ እና እኔ ደግሞ የዜግነት ድርሻ የአካባቢ ምን መውጣት አለብኝ በሚል ትምህርት ቤቱ ላይ አስጠን እንዲህ በቀጠር ስለተማሪዎች ለእኛ ደሃ ተማሪዎች ብዬ አምስት አስተማሪዎች ቀጠርን። ደመወዝ እየከፈልኩኝ ከሁለት ሺህ ሰባት የጀመረ እስከ ሁለት ሺህ አስር ግን ሁለት ሺህ ዘጠኝ ላይ ኢንፎርሜሽን ደረሰኝ። ወስን የዚህ ትምህርት ቤት አንተ የትምህርት ቤት ውስጥ አለ እና እባክህን ህፃናቶች ባንዲራ ላይ ራሳ ብለ ያደርጉና ባንዲራ ላይ ይወድቃሉ። እና እባክህን ቁርስ እንኳን የምችልላቸው ስባል ተነገረኝ። ቁርስ ላይ በጣም ተጨነቅን። ሁለት ጊዜ ኢትዮጵያን የምትወድ ዜጎቿን የምትወድ ሜሪላንድ ጋር አወራን። በጣም በእንባ ተቀበልኳት ማለት ነው። እሷ ከ2010 ጀምሮ ጀመርኩኝ የዳተ የሚባል ትምህርት ቤት 110 ተማሪዎችን ጀመር እያልን ያለ ከ20011 7 ትምህርት ቤቱ ዛሬ 2012 ላይ መንግስት እውቅና ሰጥቶኝ ሰባት ትምህርት ቤት ላይ አምስት መቶ ተማሪዎችን ጧት ጧት ቁርስ እየበላን በመርዳት ላይ እንገኛለን። የተማሪዎች ምገባ ፕሮግራም ወርሃዊ ወጪው 46 ሺህ ብር ገደማ እንደሆነ የሚናገረው ወስን 17 ሰራተኞች እንዳሉትም ይናገራል። የገቢ ምንጩ በተመለከተ የሚለው አለ እስካሁን ግለሰቦች፣ ሄደ አካሎች ከጎናችን የቆመ የትኛውም አካል የለም። ወጋየዋል እሷ በየወሩ አሁንም ሰፖርት ታደርግልኛለች። ቤተሰቤ ናት። ከሜርላንድ ሁኔታቸው ወጋየው እስካሁን በእሷ ድጎማ የተደረገልን እሷንና እኔም በምንቀሳቀሱበት ቤተክርስቲያን የሚያገለግል በወር አንዴ ምዕመኑ ደግሞ ሰፖርት ያደርጋል። ቤተክርስቲያኑ አብያተ ክርስቲያን ብረት የምናደርግባቸው ቤተክርስቲያን ውስጥ ቁሳቁስንም ዘይቱንም ምናምኑ ያቀርቡልናል ይባላል። በየወሩ ምዕመኑ ፈንድ ያደርጋል የኔ ቤተሰብ እኔም በግሌ እንደዚሁ እህታችን ከውጭ ሜርላንድ እህታችን ወጋየ ሀይሉ ትባላ እሷ የምታደርገው እንቅስቃሴ በሀገር አቀፍ ደረጃ በተለይም በአዲስ አበባ ለሁሉም ተማሪዎች የምገባ ፕሮግራም የተጀመረ ሲሆን፣ የድሬዳዋ አስተዳደር ግን ባለበት የበጀት እጥረት ይህን ማድረግ አልቻለም። በተወሰኑ የገጠር ቀበሌዎች ብቻ ነው ይህን ድጋፍ እያደረጉ ያሉት። በዚህ ረገድ ከተሞች ላይ ያለውን ክፍተት በመሸፈን ወስን ትልቅ ሚና እየተጫወተ ነው ይላሉ የትምህርት ቢሮ ኃላፊዋ ወይዘሮ ሙልካ መሀመድ ድሬዳዋ ተወላጆች ባለሀብቶችን በመጋበዝ ይህን ችግር እንዲደግፉን ለማድረግ ዘንድሮ ባገኘ ነው ተሞክሮ ቀጣይ አላ ካለ ለመስራት ዝግጅት ላይ ነው ያለ ነው። ከዚህ ያለፈ ግን አሁን በግለሰብ ደረጃ የሚደግፉት በተለይ አሁን ወስን ብራቱ ከተማ ላይ አሁን ሰባት ትምህርት ቤት ላይ አምስት መቶ ተማሪ ምገባ ያደርጋሉ። ይህም የተለያዩ ምግቦች ቁርስ ላይ ለተማሪ የሚያቀርቡበት ሁኔታ ነው ያለው። እሱን ወደ አራት መቶ ተማሪ ደግሞ ያስጠና መምህር ቀጥሮ ለዚህ ለመገባም ሰራተኛ ቀጥሮ ነው ይህን ስራ በግለሰብ ደረጃ ያው ጓደኞቹና የተለያዩ አካላቶች ይደግፉታል። በዛ እሱ ይሄን ከሰራ እኛ እንደ ቢሮ ምን ማድረግ አለብን በሚል በትራንስ ለትራንስፖርት የሚያወጣውን ወጪ፣ የተለያዩ ነገሮችን በመደገፍ እኛም በጋራ እየሰራን ያለ ነው። እንደዚህ አይነት አካላትም የእነሱንም ተሞክሮ የነሱንም አሪያ ተከትለው ሌሎቹም መጥተው እንዲሰሩ አሁን እሱ በዛ ደረጃ ኖሮት አይደለም። ከተለያዩ አካላት ድጋፍ ጠይቆ ድጋፍ ፈልጎ ይህን ስራ ሲሰራ በጎ ፍቃድ፣ በጎ ህሊና። ይህን ስራ ለመስራት ከዚህ የበለጠ ነገር የለም። ሰው ለመደገፍ ሰው መሆን ብቻ በቂ ነው። ስለዚህ ለዚህ ነው የሰራው። ከሱ በላይ ግን ሀብትም ያላቸው ቢያንስ አንድ ትምህርት ቤት ላይ ያሉትን መቶም ሁለት መቶም ተማሪ ቁርስ በልተው መማር የማይችሉትን ህፃናት ወስደው ማስተማር የሚችሉ ቁርስ አብልተው ዩኒፎርም ደግፈው ማስተማር የሚችሉ ዜጎች አሉ። እነሱም ላይ መስራት ያስፈልጋል ወስን በቀጣይም የአገልግሎት አድማሱን ሊያሰፋ ያስባል። በሌሏ ላይ ከሀያ ምናምን ሺህ በላይ ህጻናቶች በዚህ ችግር እንዳሉ መረጃው አለ። እንግዲህ አምስት ትምህርት ቤቱ ደግሞ ዜሮ ሶስት ቀበሌ ተመዝግቧል። ምስልናት የሚባል ትምህርት ቤት አምሳ ልጆች፣ ቁጥር አንድ ሳቢያን መቶ ልጆች ገንደ ተስፋ እንዳሮና ቡትጅና ጎረ የሚባል ትምህርት አምስት ምርት ተመስሏል ሶስት መቶ ተማሪዎች ተመዝግበው በመጠባበቅ ላይ ላይ ነግት። እነዚህ ተማሪዎች ግን በጉጡ እየጠበቁ ነው። አቅሙ የለንም አቅሙ ቢለን ሁሉም እንግዲህ እያደረስ ሄድ ፍላጎት አለን። እንግዲህ መልእክት አስተላለፍናል። በጋዜጣም፣ በኤፍኤም፣ በፋናም፣ በሬዲዮም በቴሌቪዥኑ እየዘገባል ግን እስካሁን አጋርነታቸውን የገለጡ አካል ማንም የለም እና ይሄ የዘር ቦታ አይደለም፣ የሃይማኖት ቦታ አይደለም፣ የብሄር ቦታ አይደለም። ልጅ ናቸው ነጋግር የሚረከቡ ልጆች ናቸው። የማንም ጎሳ አይደለም። እዚህ ቦታ ብሔርን ለመግለጽ አይደለም፣ ሃይማኖትን ለመግለጽ አይደለም። እኛ ከሚረዱን በፊት ግን መቶ ጉብኝት ቢያደርጉ እንደ ክቡር አስተዳደሩ ሃምሳ ሎሚ ለአንድ ሰው ሸክሙ ነው ለሃምሳ ሰው ጌጡ ነው በሚል ነው እያስተላለፍን ነው ያለው። ና እባካችሁ የምናስተላልፈው መልዕክት ከውጭም አረብ ሀገር ኢትዮጵያ ውጭም ያገራሉ ኢትዮጵያ ውስጥ ያለው ማንም ሊሳተፍበት የሚገባ ነው። ሁሉንም ችግረኛ ተማሪዎች ተደራሽ ለማድረግ የሁሉም ርብርብ አስፈላጊ ነው ይላል። ወስን ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የቴክኖሎጂ ጉዳዮች በሚደመጡበት መሰናዷችን ሶልቬት ከተሰኘው የቴክኖሎጂ ፈጠራ ውድድር ጋር በተያያዘ ቅሬታውን ስላቀረበ ወጣት አስደምጠናችሁ ነበረ። ወጣት መልካሙ ታደሰ በፈጠራ ውድድሩ ላይ ከአጋሮቹ ጋር በመሆን አንደኛ ደረጃን ቢያገኝም ቃል የተገባልን መቶ ሺህ ብር አልተሰጠንም የሚል ነበረ ቅሬታው። ሙሉ ዘገባው እንሆ። ሶልቪት የተሰኘው የቴክኖሎጂ ፈጠራ ውድድር በየዓመቱ የሚደረግ አዳዲስና የኢትዮጵያንን ሕይወት ያቃናሉ ተብለው የሚታመኑ የፈጠራ ስራዎች የሚበረታቱበት መርሃ ግብር ነው። ከዘንድሮ አሸናፊዎች መካከል ቅድሚያ የተሰጠው ባለሶስት አውታር ማተም የሰራው ኤችኤም ስሪ የወጣቶች ቡድን ነው። መልካሙ ታደሰ የቡድኑ ተጠሪ ነው። በጋራ ሁነን የሰራ ነው። መልካሙ ታደሰ ይባላለው። አንዱ የቴሚ አባል መንበሩን ዘለቀ አንደኛው ደግሞ መልካሙ ፈቃዱ የሚባል ሶስት የሁለት ሺ አስራ ዘጠኝ ወይም ሁለት ሺ አስራ አንድ ኢትዮጵያ አቆጣጠር የሁለት ሺ አስራ አንድ ተመራቂዎች ነን። በመካኒካል ኢንጂነሪንግ ስፔሻላይዝ ያደረግነው ደግሞ መካኒካል ዲዛይን ነው። አድቫይዘራችን ደግሞ ሄኖክ መብራት ይባላል። በጣም ስማርት የሆነ አድቫይዘር ነው ያለን። እናም በግቢያችን ተማሪዎች የፕሮቶታይፒንግ ፕሮብሌም ፌስ ያደርጋሉ። በግቢያችን ብቻ ሳይሆን አጠቃላይ በኢትዮጵያ ያሉት ሙሉ ተማሪዎች ማለት ይቻላል ፕሮቶታይፕ ለማድረግ ፕሮጀክታቸውን ወደ ሙከራ ለመቀየር የሚያግዝ ማሽን ትሪዲ ፕሪንተር የለም። ስለዚህ እኛ በአጭሩ ስራችን ለምን ይህንን ትሪዲ ፕሪንተር በራሳችን ሎካሊ አ ከሆኑ ማቴሪያሎች አንሰረን ብለን ተነስተን ነው የሰራ ነው። እና ትሪዲ ፕሪንተር ነው የሰራ ነው በዛን ያሸነፍ ነው። ጽንሰ ሀሳቡ ለብዙ ሰዎች እንዲሁ በቀላል የሚገባ ጉዳይ አይደለም። ምንድን ነው የሚያደርገው? ከነባሩ ከሚታወቀው የማተሚያ መሳሪያ ወይንም የህትመት ስራ ለየት የሚያደርገው ነገር ምንድን ነው? መልካም እስኪ ትንሽ አስረዳን። ትሪዲ ፕሪንቲንግ ማለት በሶስት አውታር ማተም ማለት ነው ሶስት አውታር ማተሚያ ነው የሚባለው በአማርኛው ሙሉ በሙሉ ስንተረጉመ እና ባለ ሁለት አውታር ማተሚያ ቀለም ነው ዝም ብሎ የሚቀባው እና እና ቀለም እየቀባ ያትማል። ይሄ ባለ ሶስት አውታር ማተሚያ አንድ ነገር በሶስት አውታር ያስቀምጣል ቁጭ ያደርግልና ማለት ነው። ራሱ ለማተም የተፈለገው ነገር ቅጩን ራሱን ነው ቁጭ የሚያደርገው ማሽን እና ወይም በሌላ አባባል ሌየር ባይ ሌየር ማኑፋክቸሪንግ ግን ይባላል። እርስ በራሱ ላይ ሌየር አድ ያደረገ ነው ወደ ላይ የሚወጣው። ሶስተኛው አውታር ሁለተኛውን አውታር መድገም ማለት ነው። መልካሙና አጋሮቹ ላስመዘገቡት ድል የመቶ ሺህ ብር ሽልማት እንደሚሰጣቸው በተለያዩ የመገናኛ ብዙኃን ላይ መገለጹን በማስታወስ የተሰጣችሁን ገንዘብ ለምን አዋላችሁት ብለን ጠይቀን ነበር። ይህን ጥያቄ እንደጠየቅ ሁሉ አደራ የምልህ ነገር የትኛዋንም መልስ አብረህ ይህን ነገር ብሮድካስት ስታደርግ አብረ ብሮድካስት እንድታደርግ እፈልጋለሁ። እና ይሄ ውድድር ሶል ባይቴ ውድድር በጣም አሪፍ ነው። እኔን ያው ከእናንተም ጋር ከሌሎችም አለም ክፍሎች ጋር አስተዋውቆኛል። በጣም ጥሩ ነው። በዚህ በዚህ ምኮራበት ነው። እንደዚህ ነገር ሊበረታታ ይገባል። በዚህ በዚህ ወይ ሁለተኛው መንገድ ደግሞ እንደዚያ ነገሮች አብዛኞቹ ኢንተርፕሪነር በጣም ብዙ ኢንተርፕሪነሮችን እየፈጠሩብን ነው እና እኛ ፕሮቶታይፕ ሆነን ሌላው በእኛ ኢንተርፕሪነር እየሆነ ነው። አብዛኛውን ነገር ስናየው አሁን ለዚህ ፕሮጀክት ተብሎ ብዙ ስፖንሰር የሆኑ አሉ። ለምሳሌ አሜሪካ ኤምባሲና ጃይካ እና አሁን ግን እኛ ሽልማቱ ተሰጥቷቸዋል ከተባለ በኋላ ከወረቀት ያለፈ ሌላ ምንም ሽልማት በእጃችን የገባልን ነገር የለም። ዩኒቨርሲቲውም ራሱ ቃል ገብቷል ባህር ዳር ዩኒቨርሲቲ ላይ የተመረቀነው እና ባህር ዳር ዩኒቨርሲቲ ራሱ ሸልማለሁ ብሎ ቃል ገብቶ ነበር። ነገር ግን ምንም አምስት አንድም አልሰጠንም። እንደገና ደግሞ ሶልቫይትም እንደዚሁ ምንድን ያደረገው መቶ ሺህ ብር ተሸልማቸዋል ተብሎ በጃይካ በጃፓኑ ኤምባሲ አምባሳደር እና በአሜሪካ ኤምባሲ በማይክ የመቶ ሺህ ብር ያው የወረቀቱን ቼክ ትልቁን ካርቶኑን ከተቀበልነው በኋላ ፕሮፖዛል ታስገባላችሁ፣ ሲድ ፈንድ ነው ምናምን ምናምን ምናምን የተባለ ወደ ሌላ ምክንያት ተዞሮ ይኸው እስከ ዛሬ ምንም ነገር የደረሰን ነገር የለም። የሶልቪትን የቴክኖሎጂ ፈጠራ ውድድር በዋናነት የሚያስተባብረው አይኮግላብ የተሰኘው በዘመናዊ የቴክኖሎጂ እንቅስቃሴዎች እየታወቀ ያለው ተቋም ነው። በኢትዮጵያ የአሜሪካ ኤምባሲና የጃፓን ዓለም አቀፍ ትብብር ለውድድሩ ድጋፍ ያደርግለታል። የአይኮግ ላብ ኃላፊ አቶ ጌትነት አሰፋ ሽልማቱ እስካሁን ድረስ ለአሸናፊዎቹ ያልተሰጠበትን ምክንያት ያስረዳሉ። የሁለት ሻ ሻልተኛ የኮሽ ውድድር እስካሁን አላለቀ ፕራይዝ ይሸለማሉ በሽልማቱ አይቀርም የነበሩት ተሸልመው ወደ ስራ ገብተዋል። እና ምንድነው ዋነኛው ሬዝን፣ የእርሱ ችግር ምንድን ነው? ፕሮሲጀሩን መከተል ሲያልፈለገ ነው። ፕሮሲጀሩ ምንድን ነው? ይሄ ፕራይ ቀጥታ ለሌላ አገልግሎት አይውልም። የተሰጣቸው ፕራይዝ እ ፕራይዝ ሳይሆን እንደ ሲድ ፈንዲንግ ኢንቨስትመንት፣ እንደ ሲድ ፈንዲንግ የተሰጣቸው ማለት ነው። አክሰስ የሚያደርጉት ብሩን ማይልስቶኖች ያስቀምጣል። ለምሳሌ ይሄን ብር ለምን አገልግሎት ነው የሚጠቀመው? የሚለውን ማይልስቶን ካስቀመጡ በኋላ በሶስት ወር በአራት ፌዝ ይከፍሉትና ያ ማይልስቶን ለምሳሌ ቃለ መግዛት ሊሆን ይችላል፣ ሰው ለመቅጠር ሊሆን ይችላል፣ ቢሮ ለመካባት ሊሆን ይችላል። በእንደዚህ ዛት ማይልስቶን እነሱና አይኮድ እና ፈንድ የሚያደርጉት ድርጅቶች ቁጭ ብለን ያ ማይልስቶን ያስኬዳል ወደሚለው ነገር ከገባም በኋላ ያ ፊት ፈንድ ይሰጣቸዋል። የባለፈው አመት ኤክስፒሪንስ ወደ ተሻሻ ስምት ኤክስፒሪንስ በዚህ መሰረት አንደኛ የወጡት አሁን ያነሱ ወደ ፕሮዳክሽን ደረጃ የደረሱት ነገር አለ ማለት ነው። ከዚህ በፊት የነበሩ ኢትዮጵያ ውስጥ ያሉ ፖሊቲሽኖች ብዙቱ ምንድናቸው? ብር የሚሰሯቸውን አልቤቱ ብሩ ለሌላ አገልግሎት ነው የሚጠቀሙበት አይዲያውንም ግሮ ያደርጉ እያደረጉ ይመጣሉ። በየፕሮጀክቶች ላይ የሄዱ እንደዚህ ውድድር ላይ የሄዱ ብር ብቻ መሰብሰቡ አይነት ነገር ለንግድ አይነት ነገር አድርገውታል ማለት ነው። እና ፕሮቻችንን ቀይረን ደግሞ ይሄ የሚሰጣው ችግር አክቹዋል ፕሮዳክታችን ለአንድ ስቴጅ ማራመድ የሚያችል ነገር መሆን አለበት። ነው ይሄ ሚስ ኮሚኒኬሽን። አቶ ጌትነት አክለውም የተፈጠረውን አለመግባባት በያዝነው ወር ውስጥ ለመፍታት ተቋማቸው ጥረት እንደሚያደርግ ነግረውናል። አድማጮች ከጋቢና ቪኦኤ ጋር ናችሁ አብራችሁን ስለሆናችሁም በጣም እናመሰግናለን አሁን ደግሞ እስቲ ወደ ኪነ ጥበቡ ሰፈርና ቅና እናቅና ሎል ሸዋፈራው ከሁለት ሳምንታት በፊት በኬንያ በተደረገው የሌክ ኢንተርናሽናል የፊልም ፌስቲቫል ላይ በፈረንሳይኛ ቋንቋ በሠራው ፊልም ባለድል ሆኗል ከኤደን ገረመው ጋር በሚያደርገው ቆይታ የኪነ ጥበብ ጉዞውን ያጋረናል። አዲስ አበባ ዩኒቨርስቲ ገብተው ፖለቲካል ሳይንስ ነው ያጠናው። የሁለተኛ ዓመት የዩኒቨርሲቲ ተማሪ ያለ ካገኛቸው ጓደኞቹ ጋር አብዛኛውን ጊዜ የኢራን፣ የጃፓን እንዲሁም የድሮ ፊልሞች በማየት ጊዜ ያሳልፉ ነበር። እንደውም አብዛኛው ዩኒቨርሲቲ ትውስታው ያ እንደሆነ ይናገራል። በፊልምና በፈጠራ ስራ ፍቅር የተለከፉት ወጣቶች ተመርቀው ከዩኒቨርሲቲ እንደወጡ ለምን ካሜራ ይዘን እየቀረጽን ፊልም ስራን አንሞክርም ብለው የመጀመሪያ ስራቸውን መስራታቸውን አጫውቶኛል። የዛሬ እንግዳይ ልዑል ሸዋፈ ሠራው የፊልም ስራ ባለሙያ እና የዋግ ኢንተርቴንመንት መስራች ነው። ሠራዋቸው ፊልሞች እንደኛ፣ ባላዶ፣ ስስት ቤት ይባላል የመናፍስት ቅኒ ብለን እንተረጉመዋለን። ስለ አዲስ አበባ ነው። ሶስታችንም ትልቅ ግንኙነት አለን ብለን እናስባለን ከአዲስ አበባ ጋር እና ቀስ በቀስ ግን ያን የነበረው ግንኙነትና አዲስ አበባነት ትንሽ እየጠፋ መጣ። ሰባት አበባ ለምንድ ነው ስለ እሱ የማናወራው? እስኪ እሱ ነገር እንጻፈው ተባል እና ታሪኩ ምንድ ነው? የሆነ ሰውዬ አዲስ አበባ ነበር ተወልዶ ያደገው የማንነት ቀውስ ሲያጋጥመው እና እሱን ነገር አዲስ አበባ ውስጥ ወክ እያደረገ ለጋር ሲደርስ አንበሳው ይታየዋል። አንበሳው የሆነ ነገር ይቀሰቅስበታል፣ የሆነ ትዝታ ያመጣበታል። ስቴዲየም ሲሄድ የሆነ ነገር ያህል የሆነ ትዝታ ይቀሰቅስበታል እና በዛ ውስጥ የዛን ሰውዬ የማንነት ቀውስ ምንዳስስበት ፊልም ነበረ እና በጣም ያው ሁልጊዜ ጭንቅላታችን ውስጥ ነበረ ፊልም መስራት እንደምንፈልግ፣ ግን ያው ምንም አይነት ትምህርት ስላልነበረን በዛ አንድ አመት ውስጥ ራሳችንን በፊልም ስራ ሂደት ውስጥ አገኘ ነው። ከዛም ራሳችንን እንዴት ማሻሻል እንዳለብንም የተማር ነው። ያን ጊዜ ነው እሱ ላይ ፕሮዲሰር እና ፕሮዳክሽን ማናጀር ነበርኩኝ፣ ክሽን ማናጀር ነበርኩኝ። የመጀመሪያ ፊልማችንም ይሄ ነበረ። መቼ ትወለድሽ? ከየት ነው የጀመረው ታሪክሽ? አንቺ የነገስታቱ መናገሻ አሸገር እኮ ረዳይቱ ከመጀመሪያ የሙከራ ፊልሙ በኋላ የማስታወቂያ ቢሮ ሲሰራ ቆይቶ ከሁለት ዓመታት በኋላ ደግሞ በድጋሚ ወደ ፊልሙ አለም ተመልሷል። ሁለተኛ ፊልሜ ዳንዲ ላይንስ ይባላል። ገላ የሚለው ቆይተዋል። ፊልሙ ሁለት ሺ አስራ ሰባት ላይ ነው መቅረጽ የጀመርኩት ፊልሙን አለቀ ተቀርጾ፣ ግን አሁንም ተቀምጧል። ቀስቢ የጨርሷሉ ብዬ ነው ማስበ ይመስለኛል። በጣም ፐርሰናል የሆነ ታሪክ ስለሆነ ይመስለኛል። እንደ ጸሐፊና እንደ አዘጋጁ የሰራሁት ነው። ተኛ የእኛ የቴሌቪዥን ድራማ ላይ የመጀመሪያው ሲዝን ላይ ጸሐፊና ስክሪፕት ኤዲተር ነበር። አራተኛው ፊልም ደግሞ ፕሉም ብላንሽ በፈረንሳይኛ በእንግሊዝኛ ደግሞ ዋይት ፌዘርስ የሚል ፊልም አሁን እዚህ ኬንያ መጥቼ የተወዳደርኩበት ፊልም ማለት ነው። ቦርኪና ፋሶ ሂጄ ነበር የሰራሁት። ይህ ፊልም የተሰራው የሲኒ ፋብሪክ የሚባል ትምህርት ቤት ናቸው። አላማው የተለያዩ ሀገር ያሉ ወጣት ፊልም ሰሪዎችን አንድ ላይ ሰብስቦ ወደ ተለያየ ሀገር ልኮ ስለምናያቁት ቋንቋ፣ አካባቢና ባህል ውስጥ ሆነው እንዴት ነው አንድ ፊልም መስራት የሚችሉት ነበር እና በዚህ መሰረት እኔ በጎተ ኢንስቲትዩት እዚህ ፕሮግራም ታጭቼ ስሜ ገባ ማለት ነው። የሚያጠንጥ ነው አሌድ የሚባል ቦርኪና ፋሶ ዋጋዱጉ ከተማ የሚኖር የአስር አመት ልጅ ላይ ነው እና ይሄ የአስር አመት ልጅ በአካባቢው የሚገኝ የሃይማኖት መሪዎች መጥፎ መንፈስ እንዳለበት ይነገራቸው እና ቤተሰቦቹ እና ፊልሙ ይህንን ልጅ ከዚህ ነገር ለማውጣት የሚደረግን ጥረት የሚዳስስ ነው ማለት ነው እና ይሄ ፊልም ብዙ ቦታዎች ታይቷል። ጽፍ ያለው እና ዳይሬክት አድርጌያለው ወይም አዘጋጅቻለሁ የሰዎችን ሸሸጉ ወይም የማይታዩ ብዙ ጊዜ ማትኮት የማይሰጥባቸው የሰውን ማንነት መዳሰስ ደስ ይለኛል። ሙሉ በሙሉ በፈረንሳይኛ የተሰራው ይህ ፊልም በኬንያ በሚገኘው በሌክ ኢንተርናሽናል ፓን አፍሪካን ፊልም ፌስቲቫል ላይ በአፍሪካ የባህል ጉዳዮች ስራ የተሰራ ልዩ ፊልም በሚል ዘርፍ አሸናፊ ሆኗል። አብረን ስላመሸን ደስ ብሎናል። አድማጮቻችን፣ በቅርቡ በምንጀምረው ልዩ የመዝናኛ መርሃ ግብር እንገናኛለን። መልካም ሳምንት ማክተሚያ ይሁንላችሁ። ደህና እደሩ።